ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች በኤስቢኤስ አማርኛ። ከሜዲኬር ቀጥሎ ትልቁ የጤና ፖሊሲ ተብሎ ይነገርለታል። የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ እቅድ ኤንዲአይኤስ ዓላማዎች ዘላቂና ብርቱ የግብረ አካል ጉዳተኞች የሆኑ ግማሽ ሚሊዮን የሚደርሱ አውስትራልያን የሚያሻቸውን ተገቢና አስፈላጊ የሆኑ ድጋፎችን በመቸር የዕለትዕለት ሕይወታቸውን በማለፊያነት እንደሰልፉ ማስቻል ነው። በ2012 በሌበር መንግሥት ጽድቅ የተቸረው የብሔራዊ ግብረ አካል ጉዳተኞች ዕቅድ ደረጃ በደረጃ ከጁላይ 2016 ጀምሮ በመላ አውስትራሊያ ይፋ ሆኗል። ይሁንና እንግሊዝኛ ቋንቋ ተናጋሪ ላልሆኑቱ በቅዱ እንዲጠቀሙ ተጨማሪ ስራዎች መከወን እንዳለባቸው አገልግሎት አቅራቢዎቹ ይናገራሉ። የግብረ አካል ጉዳት ሰዎችን በሕይወታቸው ውስጥ ትልማቸውን እውን ከማድረግ ሊወስናቸው አይገባም። ለዚህም ነው የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ እቅድ ኤንዲአይስ ገና ከጅምሩ የግብረ አካል ጉዳተኞችን በመታደግ በጎልማሳ ሕይወታቸው የተሻለ ውጤትን እንዲጎናጸፉ ሂደቱን የዕድሜ ልክ ትድግና ያደረገው ትልሙንም በግብር ላይ ለማዋል ኃላፊነቱን የወሰደው የጋራ ብልጽግናው ብሔራዊ የግብር አካል ጉዳተኞች ኢንሹራንስ ኤጀንሲ ኤንዲአይኤ ነው። የኤጀንሲው በሰሜን ቪክቶሪያ የማኅበረሰብ ግንኙነት ረዳት ዳይሬክተር ሳሻ ጄምስ ስለ ትግበራው ሂደት ሲናገሩ የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ እቅድ በማኅበረሰባቸው ውስጥ አውስትራሊያ ውስጥ ያሉ የግብረ አካል ጉዳተኞች ማኅበራዊና ምጣኔ ሀብታዊ ተሳትፎ እንዲያደርጉ ምርጫዎች እንዲኖራቸው ባዘቦታዊ ሕይወታቸው ውስጥ ከግብረ አካል ጉዳት ጋር በተያያዘ የሚሹትን ድጋፍ ራሳቸው ይሁንታ እንዲኖራቸው መልካም ዕድሎችን ይቸራችኋል ብለዋል። በቅዱ ለመታቀፍ መመዘኛዎችን ማሟላትም ግድ ይላል። በቅዱ ተሳታፊ ለመሆን የሚችሉት እነማን ናቸው? የብሔራዊ ግብረ አካል ጉዳተኞች ዕቅድ ተሳታፊ ለመሆን በቋሚ ግብረ አካል ጉዳት ሳቢያ ዕለታዊ እንቅስቃሴዎችን መተግበር የማይችሉ ዕድሜያቸው ከስልሳ አምስት ዓመት በታች የሆነ የአውስትራሊያ ዜግነት ወይም ቋሚ የመኖሪያ ፈቃድ አሊያም በልዩ የቪዛ መደብ ጥበቃ ያላቸው የቅዱ አገልግሎቶች ባሉባቸው የአውስትሬሊያ ግዛት ውስጥ ነዋሪ የሆኑ ይሆናሉ። የብሔራዊ ግብረ አካል ጉዳተኞች ዕቅድ ግልጋሎቶች የሚሰጡት በማን ነው? ግልጋሎቶቹ የሚሰጡት በብሔራዊ ግብረ አካል ጉዳተኞች ኢንሹራንስ ኤጀንሲ ሲሆን ግልጋሎቶቹን የሚያቀርበውም ከጋራ ብልጽግናው የክፍለ ሀገራትና ክፍለ ግዛት መንግሥታት ጋር እንዲሁም የማኅበረሰባት ድርጅቶች ጋር በመተባበር ነው። አዲሱን ሞዴል በቀዳሚነት የከወነው ክፍለ ግዛት የአውስትሬልያ ካፒታል ቴሪቶሪ አይሲቲ ነው። በኤንዲኤስ እቅድ መሠረት የ5075 ደንበኞች ምዝገባ ሂደት ሴፕቴምበር 30 ተጠናቋል። በሌላ በኩል ግና የአውስትራሊያን ጋዜጣ በሪፖርቱ እንዳሰፈረው የዕቅዱ ተጠቃሚ ለመሆን መስፈርቶችን የሚያሟሉ አዲስ ግለሰቦች ተጨማሪ የምዝገባ ሂደት እስከሚኖር ድረስ በተጠባባቂነት እንዲቆዩ ተነግሯቸዋል። ያም ማለት በዕቅዱ ተጠቃሚዎች የሆኑ ግለሰቦች እስኪሞቱ ድረስ በመቆያ መዝገብ ውስጥ ሰፍረው ከመጠበቅ ሌላ አማራጭ አይኖራቸውም። ሪፖርቱ የተወሰኑ ማኅበረሰባትን ያሳስቧል። ከእነዚያም ውስጥ አንዱ ባህላዊ ዝንቅነት ያላቸውና እንግሊዝኛ ቋንቋ ተናጋሪ ያልሆኑ ቤተሰቦችን እና ተከባካቢዎችን የሚወክለው ለመንግሥትም የፖሊሲ ምክረ ሀሳቦችን የሚያቀርበው የብሔራዊ ዘውጌ ግብረ አካል ጉዳተኞች ትብብር ኤንኤ ዲኤ ነው። የትብብሩ ዋና ሥራ አስፈጻሚ ድዌይን ክራንፊልድ የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ ስቅድ በእጅጉ የሚያሻ ለውጥን ስለማስገኘቱ እና ተጨማሪ ሥራዎችም እንደሚያሻቸው ሲናገሩ ኤንዲአይኤስ ትልቅ እሳቤ ነው። አውስትራሊያ ውስጥ የሚኖረ ሰዎችን ሕይወት ይለውጣል። የግብረ አካል ጉዳተኛ ሰዎችን ሕይወት ለተሻለ ሕይወት ያበቃል። ምናልባትም ከሜዲኬር በኋላ አውስትራሊያ ለመጀመሪያ ጊዜ ያየችው ማኅበራዊ የለውጥ ማሻሻያ ነው። በእጅጉ መልካም ነገር ነው። ይሁንና በአሁኑ ወቅት ግልጋሎቱን የሚሰጠው ለ470ሺህ ሰዎች ብቻ ነው ብለዋል ድዌይን ክሬንፊልድ። በተለይም እንግሊዝኛ ቋንቋ ተናጋሪ ያልሆኑቱ ሰዎች ተጠቃሚ እንዲሆኑ በርካታ ሥራዎች መከወን ይገባቸዋል። ከመንግሥትና ከብሔራዊ የግብረ አካል ጉዳተኞች ኢንሹራንስ ኤጀንሲ ጋር በዚህ ጉዳይ ላይ ተነጋግረናል። በረቂቅነት ላይ ያለም ቢሆን ነድፈን ያቀረብነው ስትራቴጂ በቅርቡ እውን ሆኖ እናያለን የሚል ተስፋ አለን ሲሉም አክለው ገልጠዋል። የማኅበራዊ አገልግሎት ሠራተኛና የግብረ አካል ጉዳተኛ ልጇን ተከባካቢ የሆነችው ጋብርኤል ፋክሪ ሰዎች የጠየቁትን ገንዘብ እንደማይከፈላቸው፣ የተወሰኑ ፕሮግራሞችም ተገቢውን የገንዘብ ድጎማ እንደማያገኙ መስማቷን በተለይም እንግሊዝኛ ቋንቋ ተናጋሪ ባልሆኑ ሰዎች ዘንድ አግባብነት ያለው ስጋት መኖሩን ስትገልጥ ትኩረት ሕሳቡ ምንድነው? እንግሊዝኛ ተናጋሪ ላልሆኑ ሰዎች ኮርሶችን የሚያካሂድ ማንም የለም። አብሬያቸው የምሠራው የግብረ አካል ጉዳተኛ ሕፃናት ልጆቹ ያላቸው መጤዎችና ስደተኞች ተጠቃሚ አይሆኑም። በስብሰባው ወቅት አስተርጓሚ ቢጠይቁም እንኳን በርካታ መረጃዎችን አግኝተው መረዳት አይችሉም ብላለች። ቪክቶሪያ ውስጥ የዘውጌ ማኅበረሰባት ግብረ አካል ጉዳተኞች የድርጊት ቡድን ዋና ዳይሬክተር ኬት ሂትቸን ዕቅዱን በውል ለመጠቀም ቋንቋ አንደኛው ተግዳሮት መሆኑን ሲያስረዱ፣ በእንግሊዝኛ ጥረት ሳቢያ ሲስተሙን መረዳት ይሳናቸዋል። በመሆኑም በመጠኑ ጭንቀት ይገባቸዋል። በተለይም ወደ ኤንዲአይኤስ ሲዘዋወሩ አብዛኛዎቹ ግልጋሎቶችን ልናጣነው ብለው ያስባሉ። በመሆኑም የኤንዲአይስ ተጠቃሚ ለመሆን ያመነታሉ። ሌላው መሰናክል ኤንዲአይስ በአብዛኛው መረጃዎችን የሚያስተዋውቀው በማኅበራዊ ሚዲያ ነው። በርካታዎቹ የእኛ ደንበኞች ደግሞ አንድም የኮምፒውተር ተጠቃሚዎች አይደሉም፣ አሊያም ተጠቃሚነታቸው በእጅጉ ውስን ነው። መረጃዎችን የሚያገኙት በአብዛኛው በኤስቢኤስ ሬዲዮ ወይም ቴሌቪዥን በኩል በገዛ ቋንቋቸው ከሚሰራጩ መረጃዎች ነው ብለዋል። አክለውም ድርጅታቸው ችግሮችን በመጠኑ ለመቅረፍ ደንበኞች መረጃዎችን የሚያገኙባቸውን ስትራቴጂዎችን መንደፉን አስታውቀዋል። በሌላም በኩል ሳሻ ጄምስ ግለሰቦች መረጃዎችን ለማግኘት የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ ኤጀንሲን ኤንዲአይኤን ወይም ዘ ብራዘርሁድ ኦፍ ሳንት ሎረንስ የመሳሰሉ የማኅበረሰብ ድርጅቶችን ቀርበው እንዲያነጋግሩ ይመክራሉ። ድዌይን ክሬንፊልድም እንዲሁ ተጨማሪ መረጃን የሚሹ ኤንዲአይኤ ዘንድ ቀርበው መረጃን እንዲያገኙ ያበረታታሉ። የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ እቅድ በመግለጫው አውስትራሊያውያን ልጆቻቸውን ወይም ዘመዶቻቸውን የግብረ አካል ጉዳተኞች ሆነው ቢወለዱ ዕድሜ ልካቸውን ከእነሱ ጋር ሳይሆኑ የሚያሻቸውን ድጋፍ በሚያሻቸው ወቅት እንደሚያገኙ በማወቅ ከእንግዲህ የአእምሮ ረፍት ያገኛሉ ይላል። የገብርኤል ፌክሬ ምኞትም ይህ ነው። ተስፋ አደርጋለሁ፣ ጸለያለሁም። በዚህ በአዲሱ ዕቅድ መሠረት ዕድሜን ተመልክተው የእኔና የባለቤቴን ጤና ተረድተው የልጄን ዕድሜ አይተው ሁሌም እሱን የማልከባከበበትን አንዳች ዕቅድ ያበጁልኛል። እሱም በአግባቡ ክብካቤን የሚያገኝበት ሁኔታ ይፈጠራል። ያ ነው የእኔ ሕልምና ግብ። የብሔራዊ ግብረ አካል ጉዳተኞች ዕቅድን በተመለከተ ብላለች። በአካባቢው ያለውን የኤንዲአኤስ አድራሻ ለማግኘት የሚሽ ከሆነ www ኤንዲአኤስ ዶት ጋፍ ዶት ዩን ድረገጽ ይጎብኙ ወይም በ1800 800 110 ደውለው ይጠይቁ። መናገርና መስማት ልትሳናቸው ቲቲዋይ 1800 555 677 መናገርና መስማት የሚችሉ 1800555727 የትርጉም አገልግሎት የሚሹ ቲአይኤስ 13 1450 በመደወል አሊያም በፌስቡክ ኤንዲአይኤስ ኤዩኤስ ወይም በትዊተር አት ኤንዲአይኤስ መረጃን ማግኘት ይችላሉ። ይህ